የጥበብ ስራዎች ዘጠና አራተኛ አካዳሚ ሽልማት ምሽቱ በደመቀ ደግሞም ብዙዎችን ባስደነገጠና ባስገረመ አጋጣሚ ትናንትና ምሽት ተከናውኗል። ሁለት አይን ያስፈጠጡ አይምሮን የናጡ አጋጣሚዎች በአንድ የኦስካር መድረክ ተከናውኗል። ለሁለተኛነት የተጠበቀው ኮዳ ወይም መስማት የተሳናቸው አዋቂዎች ልጅ ፊልም ምርጥ ፊልም ተብሎ ባልተጠበቀ ሁኔታ ኦስካርን ሲጎናጸፍ፣ በሌላ በኩል ገናና በብዙዎች ተወዳጁ ዊል ስሚዝ ከእርሱ ባልተናነሰ ሁኔታ የሚከበረውን የመድረክ ቧልተኛ ተዋናይ ክሪስ ሮክን መድረክ ላይ ወጥቶ በጥፊ መጥቶታል። ለየት ባለ ትዕይንት የታጀበው ይህ ዘጠና አራተኛው የአካዳሚ ሽልማት ስነ ስርዓት ሲጠናቀቅም የማሸነፍ ዕድሉ የተመናመነ ተደርጎ የተወሰደው ኮዳ የተሰኘ ምርጥ የፊልም ሲኒማ አሸናፊ በማድረግ መስማት ለተሳናቸው ወገኖች ውክልና የጎላ አክብሮት ሰጥቷል። በተመሳሳይ ሴቶች በምርጥ የፊልም ዳይሬክተር፣ የምርጥ ውርስ ትርጉም የፊልም ታሪክና ምርጥ የፊልም ሙዚቃ ሽልማቶችን ጠራርገው የወሰዱበት ሌላው ልዩ ገጽታው ሲሆን መድረክ ላይ የተከሰተው ድንገተኛ ሁኔታ ደግሞ የሁሉንም ቀልብ የሳበ መነጋገር አድርጎታል። አሉላ ከበደ የአሜሪካ ድምጿ ፔኔሎፕ ፓሉ እና ጄሰን ጎድማን ያጠናቀሯቸውን ዘገባዎች ጨምቆ እንደሚከተል ያቀርበዋል። እንደ እድሜ የጠገቡ ዳዊትና ጎልያድ ታሪክ ሁሉ ለአሸናፊነት የመብቃት እድሉ የተመናመነ ተደርጎ የተወሰደው ና ለውድድሩን በታጨበት ወቅት ሶስት ድምጾች ብቻ ያገኘው ኮዳ የተሰኘው ልብ የሚነካ ፊልም በከፍተኛ ድምጽ ይመሩት የነበሩትን በሙሉ አሸንፎ የዓመቱ ምርጥ ሲኒማ ለመሆን በቅቷል። በሌላ በኩል ደግሞ የብዙዎች ምርጫ በመሆን አስራ ሁለት ድምጾችን በማግኘት ለበርካታ ሽልማቶች የታጨው ዘ ፓወር ኦፍ ዘ ዶግ የተሰኘው ስነ ልቦናዊ ድራማ ለዓመቱ ምርጥ ዳይሬክተር በተካሄደው ውድድር በማሸነፍ አንድ ሽልማት ብቻ ይዞ ለመሄድ በቅቷል። መስማት የተሳናቸውን የማህበረሰብ አባላት ህይወት የሚያንጸባርቀውና ስለ እነርሱም የተሻለ ግንዛቤ ለመፍጠር አግዟል የተባለው ኮዳ የተመልካች ልብ ለመግዛትም ታድሏል። ፊልሙ መስማት የተሳናቸውን ቤተሰቦቿን ከተቀረው ማህበረሰብ ጋር እንዲግባቡ የማድረግና የንግድ ሥራቸውም እንዲቀጥል በምታግዘው ሩቢ የተባለች ገጸ ባህሪ ዙሪያ ያጠነጠነ ፊልም ነው። መዘመር የምትወደው ሩቢ የሙዚቃ ጥበብ ለመቅሰም ኮሌጅ የመሄድ ህልምም አላት። ያ ህልሟ ታዲያ በኮዳ ፊልም እንደሚታየው ለቤተሰቧ ካላት ፍቅርና ቤተሰቧን ለመርዳት ከተቀበለችው ኃላፊነት ጋር ሲጋጭባት ይታያል። ኮዳ የአካዳሚውን መራጮች የተለየ ትኩረት ለመሳቡና ከፍተኛ ተቀባይነት ለማግኘት የቻለበትም አንዱ ምክንያት መስማት የተሳናቸውን የማህበረሰብ አባላት በሲኒማው ዓለም እንዲወከሉ ያደረገ አይነተኛ ፊልም በመሆኑ ነው። ሌላው ለየት ያለ ሁኔታ ደግሞ መስማት የተሳናት ተዋናይ ማርሊ ማትሊን ቺልድረን ኦፍ ለሰርጋድ በተሰኘው ፊልም ባሳየችው ድንቅ አጫዋት የአመቱ ምርጥ ኮከብ ተዋናይ በመሆን የኦስካር ተሸላሚ ለመሆን ከበቃችበት እንደ አውሮፓውያን የዘመን አቆጣጠር ከ 1986 ወዲህ በዚህ ኮዳ በተሰኘው ፊልም ላይ ረዳት ምርጥ ተዋናይ ሆኖ የተጫወተው ትሮይ ኮሱር በፊልሙ ባሳየው ብቃት በማሸነፍ መስማት የተሳነው ለኦስካር ሽልማት ሲበቃ በታሪክ ሁለተኛ ለመሆን የቻለበት ልዩ ሁኔታ ነው። ትሮይ ሽልማቱን በተቀበለበት ወቅትም ባሰማው ንግግር ሽልማቱን ከፍ በማድረግ መስማት የተሳናቸው ማህበረሰብ አባላትን በሙሉ የሚወክል ነው ሲል አወድሷል። ኮዳን የሰራችው የፊልም ሰሪና ደራሲዋ ሲያን ሄደርም በበኩሏ ለምርጥ የውርስ ትርጉም የፊልም ድርሰት ጸሐፊነት የተዘጋጀውን ሽልማት ወስዳለች። ኒውዚላንዳዊቱ ፊልም ሰሪ ጄን ካምፒዮን በበኩሏ ዘ ፓወር ኦፍ ዘ ዶግ ለተሰኘው ፊልሟ የዓመቱን ምርጥ ዲሬክተርነት ሽልማት በመቀበል ከክሎዊ ዣው እና ከካትሪን ብገሎ ቀጥላ የምርጥ ዳይሬክተርነቱን መንበር በመቆናጠጥ በኦስካር ታሪክ ሶስተኛዋ ሴት ዳይሬክተር ሆናለች። የድንቆቹን የሜዳ ቴኒስ ኮከቦች ቬኒስና ሴረና ዊሊያምስን አባት ታታሪውን እና ዕውቁን የቴኒስ አሰልጣኝ ሪቻርድ ዊሊያምስን ገጸ ባህሪ በመላበስ ኪንግ ሪቻርድ በተሰኘው ስፖርታዊ ክንውን በታየበት ድራማ ላይ ባሳየው ብቃት የመጀመሪያው የሆነውን የአካዳሚ ሽልማቱን በምርጥ ተዋናዮች ዘርፍ በተደረገ ውድድር ያሸነፈው ዕውቁ ፊልም ተዋናይ ዊል ስሚት ነው። ሽልማቱን በተቀበለበት ወቅት ባሰማውም ንግግር እንባውን እያዘራ ሪቻርድ ዊሊያምስን የቤተሰቡ ብርቱ ተሟጋጅ ሲል አወድሶታል። ዊል ስሚዝ ከሽልማቱ ባላነሰ ምናልባትም ይበልጥ አይረሴ ሆኖ ያለፈው የመድረኩ አጋፋሪ የኩምክናው ሰው ክሪስ ራክ ባለቤቱን ያንቋሸሸበት ቀልድ በተናገረበት ወቅት በቀጥታ ወደ መድረኩ በማምራት ክሪስ ራክን በጥፌ የተማታበት ድርጊቱ ነው። አያይዞም ታዲያ ለተናገረው ጸያፍ የተቀላቀለበት የንዴት ስድቡና ለድርጊቱ አካዳሚውንና እጩዎቹን በሙሉ ይቅርታ ጠይቋል። ስለ ዊል ስሚስ ባለቤት ጄዳ ስሜት የተባለውም ቀልድ በአካዳሚው ሽልማቶች ታሪክ በጣም አስደንጋጭ ከሆኑ ቀልዶችና አጋጣሚዎች አንዱ ሆኖ አልፏል።